ተዋጊ ሀሳብ። ተዋጊ ሀሳብ ማለት በተዋጊው እኔ አእምሮ ውስጥ ያሉት ሀሳቦችና ግንዛቤዎች በእነርሱ እኔ ግዛት ሰላምን ለመመስረትና ለማስፈን ሲሉ ግልጽ ፍላጎቶችን፣ አላማዎችንና እቅዶችን የሚያወጡበት ነው። ጥበብን በመግለጽና ሀይልን በመቆጣጠር ተዋጊው እኔ ያለምንም እረፍት የተዋጊ ሀሳብን ጥልቅ ምንነት ለመረዳት ይጥራል። የተዋጊው እኔ መሰረትና የማህበረሰቡ እኔ እና እኔ መሰረት አንድ መሆኑን ይረዳል።